sport. ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል የስፖርት ጥንቅራችንን ይዘን ቀርበናል። የጀርመኖቹ ኤርቤ ላይፕሲሽ እና ሀያሉ ባየር ሚዩንሽን የግማሽ ፍጻሜ ውድድራቸውን ነገና ረቡ ያከናውናሉ። ዘንድሮ ሶስት ጀርመናዊ አሰልጣኞች ለግማሽ ፍጻሜው ደርሷል። የፈረንሳዮቹ ፓሪስ ሰን ጀርሜን ና ኦሎምፒክ ሊዮን የጀርመኖቹ ሁለት ቡድኖች ተጋጣሚዎቻቸው ናቸው። በርካቶች ለባየር ሚዩንሽን ከፍተኛ ግምት ሰጥቷል። የአውሮፓ ሊግ ግማሽ ፍጻሜ ዛሬ ማታና አርብ ምሽት ይከናወናሉ። የፎርሙላ አንድ የመኪናሽ ቅድምድምንም እንዳስሳለን። አብራችሁን ቆዩም። ሻምፒዮንስ ሊግ ጥሎ ማለፍ ቼልሲን አራት ለአንድ በደርሶ መልስ ደግሞ ሰባት ለአንድ የረመረመው ባየር ሚንሽን በሩብ ፍጻሜው ባርሴሎናን ስምንት ለሁለት ድባቅ መጥቶ ወደ ግማሽ ፍጻሜው አልፏል። የፈረንሳይ ሊግ አንድ ዋንጫን በተደጋጋሚ ያነሳው ቡድን ኦሎምፒክ ሊዮን ረቡ ምሽት ይገጥማል። ሌላኛው የሻምፒዮንስ ሊግ ግማሽ ፍጻሜ ተፋላሚ የጀርመን ቡድን አርቤ ላይፕሲሽ የዓለማችን ምርጥ ተጫዋቾች የሆኑት እንደነ ኔይማርና ኬሊያን ምባፔን የሚያሰልፈው ፓሪስ ሴን ጀርሜንን ይጋ ያጋጥማል ፖርቹጋል መዲና ሊዛቦን ውስጥ በሚካሄደው የሻምፒዮንስ ሊግ ፍጻሜ ሁለቱ የጀርመን ቡድኖች ሊገናኙ የመቻል እድል እንዳላቸውም ብዙዎች ገምቷል። በሻምፒዮንስ ሊግ ታሪክ ለመጀመሪያ ጊዜ ሶስት ጀርመናዊ አሰልጣኞች ለግማሽ ፍጻሜ ደርሷል። የ55 ዓመቱ የባየር ሚንሽኑ አሰልጣኝ ሃንሲ ፍሊክ ዋንጫውን የመውሰድ የተሻለ እድል አላቸው ተብሏል። ከባየር ሚንሽን ምክትል አሰልጣኝነት ወደ ጊዜያዊነት ከዚያም ወደ ዋና አሰልጣኝነት ያደጉት ዲተር ሃንሲ ፍሊክ በስድስት የሻምፒዮንስ ሊግ ግጥሚያዎች ስድስት ድል አስመዝግቧል። እንደ ሃንሲ ፍሊክ ተመሳሳይ ድል ያስመዘግቡት የሚገኙት የኤስ ሚላኑ አሰልጣኝ ፋቢዮ ካፔሎ ከ28 ዓመታት በፊት እንዲሁም የፓሪስ ሰንጀርሜኑ አሰልጣኝ የነበሩት ሉዊ ፌርናንዴዝ ከ36 ዓመታት በፊት ነበሩም። የፓሪስ ሰንጀርሜኑ ጀርሜኑ አሰልጣኝ የ46 ዓመቱ ቶማስ ቱኩል ደግሞ እንደ ጎርጎሪዮስ አቆጣጠር በ201819 ወደ ፓሪስ ሰን ጀርሜን ከመጡ ወዲህ በ400 ሚሊዮን ዩሮ ኔማርንና ምባፔን ለቡድኑ በማስፈረም ፈረንሳይ ውስጥ በስድስት የተለያዩ የፍጻሜ ግጥሚያዎች አሸናፊ መሆን ችሏል አራቱ ድሎች ዘንድሮ የተመዘገቡ ናቸው። የ33 ዓመቱ ዩሊያን ናግልስማን በበኩላቸው ኤርቤ ላይፕሲሽን ይዘው ለግማሽ ፍጻሜ ብቅ ያሉ ወጣቱ አሰልጣኝ ናቸው። በዘመናቸው ቡድናቸውን በቡንድስ ሊጋው ሶስተኛ ሆኖ እንዲጨርስ በማስቻል ለቀጣይ ዓመት የሻምፒዮንስ ሊግ ውድድር እንዲያልፍ አስችሏል። ዘንድሮ ለፍጻሜው ደርሰው ተጨማሪ ታሪክ ያስመዘግቡም ይሆናል። በተለያዩ ግጥሚያዎች የተለያዩ አይነት የአሰላለፍ ስልት የሚከተሉት የሀገራቸው ልጅ ቶማስ ቱል ግን በቀላሉ የሚበገሩላቸው ያላቸው አይነት አይመስሉም። በእርግጥ የፓሪስ ሴን ጀርሜኑ ዋና ግብ ጠባቂ ኪሎር ናቫስ አታላንታ ቤርጋሞን ሁለት ለአንድ ባሸነፉበት የሩብ ፍጻሜ ግጥሚያ ታፋው ላይ ጉዳት ደርሶበት ተቀይሯል። ለነገው ጨዋታ የሚደርስ አይመስልም። በአታላንታው ግጥሚያ ዋና ግብ ጠባቂውን ተክቶ የገባው ሰርጂዮ ሪኮ በነገው ፍልሚያ ተሰላፊ ይሆናል ማለት ነው። ተቀናቃኝ ቡድን ላይ ጫና በማሳደር ተጫዋቾች በግብ ክልል ውስጥ ስህተት እንዲፈጽሙ የማስቻል የአጫዋወት ስልት ይዘው ወደ ሜዳ ለሚገቡት አሰልጣኝ ዩሊያን ናግልስማን ሌላ አጋጣሚ ይመስላል። አሰልጣኝ ቶማስ ቱሁል በበኩላቸው ዘመናዊ የጀርመን እግር ኳስ የሚባለውን የአጨዋት ስልት ተከታይ ናቸው፣ ግን ደግሞ በኮከብ ተጫዋቾቻቸው ላይም የተመሰረተ ጨዋታ ነው የሚያከናውኑት። የፓሪስ ሰን ጀርሜኑ ኳክብት ኬልያን ምባፔና ኔይማር የቡድናቸው ሞተር ተደርገው ይወሰዳሉ። አሰልጣኝ ዩሊያን ናግልስማን እንዲህ አይነቱን ነገር በቀላሉ አንብበው ወደ ሜዳ ለመግባት እየተካኑበት ነው የቶማስ ሚለር ብቃት መመለስ። ባሳለፍነው ሳምንት የሩፍ ፍጻሜ ፍልሚያ ብርካቶች ሮቤርት ሌቫንዶቭስኪን ሲጠብቁ ቶማስ ሚለር በአንድ ደቂቃዎች ውስጥ ሁለት ግቦችን ከመረብ አሳርፎ ባርሴሎናዎችን መብረቅ የወረደባቸው አስመስሏል። ሊዮኔል ሜሲ ከ2015 ወዲህ የሻምፒዮንስ ሊግ ዋንጫውን ማንሳት ህልሙ ነበር። ሊዮኔል ሜሲ የዛሬ አምስት ዓመት ባርሴሎና በፍጻሜው ጁቬንቱስን 3 ለ አንድ አሸንፎ በወሰደው ዋንጫ የተፈጠረውን ፌሽታ ታቅፎ ቀርቷል። እናም የሊዮኔል ሜሲ ህልምን ቶማስ ሚለር እነጥቆታል። ቶማስ ሚለር በወሳኝ ጨዋታዎች ላይ ግብ የማስቆጠር ልዩ ብቃት አለው። የተወሰኑት ወሳኝ ግጥሚያዎችና ግቦቹን መለስ ብለን እንመልከት። ጀርመን እንግሊዝን በዓለም ዋንጫ ሁለተኛ ዙር ግጥሚያ ወቅት በ2010 ዓ.ም አራት ለአንድ ስታሸንፍ በአራት ደቂቃዎች ነበር ሁለት ግቦች አስቆጥሮ ኩም ያደረጋቸውም። በ2013 ባየር ሚሽን በሻምፒዮንስ ሊግ ግማሽ ፍጻሜ ባርሴሎናን በደርሶ መልስ 7 ለ 0 ባሸነፈ በት ግጥሚያ ሶስት ግቦች የቶማስ ሚለር ናቸው። ጀርመን ብራዚልን በዓለም ዋንጫ ሰባት ለአንድ ባዋረደችበት ግጥሚያ አዘጋጅ ሀገሯ ላይ በ11ኛው ደቂቃ ግብ ማስቆጠርም ችሎ ነበር። ብራዚል ከአንድ አመት ቀደም ብሎ በኮንፌዴሬሽን ዋንጫ ስፔንን 3 ለ0 አሸንፋ ለድል በቅታም ነበር በጀርመን ጉድ ከመሆኗ በፊት። በ2012 የሻምፒዮንስ ሊግ ፍጻሜ ወቅትም ይኸው ቶማስ ሚውለር የቸልሲን ሕልም ለጥቂት ቀምቶ ነበር። መደበኛ ጨዋታው ሊፈጸም ሰባት ደቂቃ ሲቀረው ግብ ማስቆጠር ቡድኑን አቻ በማድረግ የቸልሲ ባለቤት ሮማን አብራቮሚች ለበርካታ ዓመታት በርካታ ሚሊዮኖች አፍስሶ ያለ መሆን ለጥቂት አምክኖበት ነበር። በእርግጥ በዚያ ጨዋታ ቸልሲ በፍጹም ቅጣት ምት አሸንፎ ዋንጫውን ወስዷል። የቶማስ ሚለር ብቃቱ በተቃራኒ ቡድን ግብ ክልል የተከላካዮችን ክፍተት በፍጥነት በማንበብ በቦታው ተገኝቶ ግብ ማስ ያስቆጠሩ ነው። በጀርመን ብሔራዊ ቡድን ዋና አሰልጣኝ ዮሃይም ሎይቭ፣ በፔፕ ጓርዲዮላ፣ በሉዊስ ቫንጋል፣ ዩፕ ሃይንክስ እና አሁን ደግሞ በሃንሲ ፍሊክ ዘመን ቶማስ ሚውለር ዘመኑ አብቧል። በኒኮ ኮቫች እና ካርሎ አንቸሎቲ ዘመን ግን ቶማስ ሚውለር ማበቡ ወደ መክሰም እየተቀየረ ነበር። ከ2018 የሩሲያ የዓለም ዋንጫ የጀርመን ቡድን ደካማ ተሳትፎ በኋላም በብሔራዊ ቡድኑ እንደማያስፈልግ ወዲያው ተነግሮት ነበር። በእርግጥ በ100 ግጥሚያዎች 38 ግቦች ማስቆጠር ቢችልም ማለት ነው። ከባርሴሎናው ከፍተኛ ድል በኋላ ግን ወደ ብሔራዊ ቡድኑ መመለስ አለበት እየተባለ ነው። ፍራንስ ቤከንባውር ከቢልድ ጋዜጣ ጋር ትናንት ባደረገው ቃለ መጠይቅ ቶማስ ሚለር ወደ ብሔራዊ ቡድኑ መመለስ እንዳለበት ለጀርመን ብሔራዊ ቡድን አሰልጣኝ በቀጥታ መልእክት አስተላልፏል። አሰልጣኝ ዮዋሂም ሎው ሀሳባቸውን ቀይረው ቶማስ ሚለርን ወደ ቡድናቸው ይመልሱትም ይሆናል። ሊዮኔል ሜሲና የባርሴሎና ፍጻሜ። ሊዮኔል ሜሲ በሻምፒዮንስ ሊግ የሩብ ፍጻሜ ፍልሚያ ከባርሴሎና መንኮታኮት በኋላ ለዘመናት አብሮት የዘለቀው የልጅነት ቡድኑን ሊለቅ እንደሆነ ኤስፖርቶ ኢንተራቲቮ የተባለ የብራዚል ማሰራጫ ትናንት የውስጥ ምንጮቼ እንደነገሩኝ ሲል ዘግቧል። የ33 ዓመቱ አርጀንቲናዊ አጥቂ ለ20 ዓመት አብሮት ከቆየው የልጅነት ቡድን ባርሴሎና የሚለየው በባየር ሚንሽን የሩብ ፍጻሜ በደረሰባቸው ብርቱ ሽንፈት ነው። ምናልባትም ሜሲ ወደ ማንቸስተር ሲቲ አቅንቶ ረዥም ጊዜ በሚያውቃቸው አሰልጣኝ ፔፕ ጓርዲዮላ ስር ሊታይ ይችላል ተብሏል። ባለፉት ሳምንታት ወደ ኢንተር ሚላንም ሊያቀና እንደሚችል ሲነገር ነበር። ሊዮኔል ሜሲ ከባርሴሎና ጋር የገባ ውል እንደ ጎርጎሪዮሱ አቆጣጠር በ2021 የሚያበቃ ነው። ምናልባትም ባርሴሎና ባለችው ጥቂት ጊዜ ተጠቅሞ ከሜሲ ዝውውር ከፍተኛ ገቢ ሊያገኝ ይችልም ይሆናል ተብሏል። የአውሮፓ ሊግ በአውሮፓ ሊግ የግማሽ ፍጻሜ ውድድር ዛሬ ማታ የጣሊያኑ ኢንተር ሚላን ከዩክሬኑ ሻካታር ዶኔትስ ጋር ይጋጥማል። ከሁለቱ አሸናፊ ቡድን ትናንት በግማሽ ፍጻሜው የእንግሊዙ ማንቸስተር ዩናይትድን ያሰናበተው የስፔኑ ሴቪያን አርብ ማታ ለፍጻሜው ይገጥማል። የመኪና ሽቅድምድም በፎርሙላ 1 በስፔን ግራንድ ፕሪ የመኪና አሽቅደምድም ሌዊስ ሃሚልተን አሸናፊ ሆኗል። የአጠቃላይ ውድድሩ መሪ ሌዊስ ሃሚልተን ባለፈው ሳምንት በማክስ ፈርሽታፓን ተቀድሞ ነበር። በትናንቱ 88ኛ ግራንድ ፕሪ ውድድር ሁለቱ አሽከርካሪዎች የአሸናፊነት ደረጃቸውን ተቀያይረው ፈርሽታፓን ሁለተኛ ወጥቷል። በባርሴሎናው ውድድር በተረጋጋ መንፈስ አሽከርክሮ ለድል የበቃው ብሪታንያዊ የመርሴዴስ አሽከርካሪ በትናንቱ ድል ከአጠቃላይ ውድድር በ37 ነጥብ ልዩነት ይመራል። የሬድቡሉ አሽከርካሪ ማክስ ፍርሽታፓን በ95 ነጥብ ሁለተኛ ደረጃ ላይ ይገኛል። ሌላኛው የመርሴዲስ አሽከርካሪ ቫለሪ ቦታስ 89 ነጥብ ሰብስቦ ሶስተኛ ደረጃን ይዟል። የፌራሪ አሽከርካሪ ጀርመናዊው ሰባስቲያን ፌትል በ16 ነጥብ ብቻ 11ኛ ደረጃ ላይ ይገኛል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።